በኢትዮጵያ የብቃት ምዘና ፈተና ወይም በተለምዶ ሲኦሲ ተብሎ የሚጠራውን ስራ ላይ መዋል ከተጀመረ 10 ዓመት አስቆጥረዋል። በጤና በሕግ እንዲሁም በቴክኒክና ሙያ መስክ ያሉ ተማሪዎች አሁንም እየወሰዱ ይገኛሉ። ተማሪዎች ወደ ስራ አለም ከመግባታቸው በፊት በተማሩት የትምህርት መስክ የተማሪዎቹን የአፕቲትዩድ ወይም ስጦታ የክህሎትና የእውቀት ደረጃ ለመመዘን ሲባል ፈተናው እንደሚሰጥ በትምህርት ሚኒስቴር የፌዴራል የቴክኒክና ሙያ ትምህርትና ስልጠና ኤጀንሲ የሙያ ደረጃና የብቃት ምዘና ዳይሬክቶሬት ዳይሬክተር ወይዘሮ ንግስት መላኩ ለዶችቤሌ ተናግረዋል። ይህ ፈተና ውጤታማነቱ ምን ያህል ነው? ወይዘሮ ንግስት በየአመቱ ምን ያህል ነው ብቁ የሆነው የሚለው እኛን ሪፖርት እንደሚያደርጉልን አሁን ቅርብ ጊዜም አሁን ያገኘነው ነው የሁለት ሺህ አስር በሀገሪቱ ደረጃ በምዘና ከወጡ ከመጡቱ ስልሳ አራት ፐርሰንት ደርሰናል። ነው ለእኛ አሁን ትልቅ አቺቭመንት ነው። ምናልባት ግን በቀጣይ ግን እኛ ሶስት ዓመት ያቀድነው ምንድን ነው ከምዘና ማዕከላት ከሚሄዱት ዘጠና ፐርሰንቱን በዚህ በሶስት አመት ውስጥ እንደ ዴሊቨሪ ዴሊቨሮሎጂ ብለን የያዝነው እቅዳችን ከሰለጠ ቀኖች ውስጥ ተመዝነው ብቁ የሚሆኑትን ዘጠና ፐርሰንቱን ከስራዎች ጋር ኢምፕሎየብል እናደርጋለን ብለን ነው እቅድ የተያዘው። ፈተናውን የሚፈተኑ ወይም የተፈተኑት ተማሪዎች የፈተናው ይዘት እነሱ ከተማሩት ጋር የተራራቀ እንደሆነ፣ ፈተናውን ለመፈተን ወጪው ከአቅማቸው በላይ እንደሆነ እንዲሁም ረጅም ጊዜ እንደሚወስድ ቅሬታቸውን ያሰማሉ። ስማቸውን ሳይጠቅሱ ከደቡብ ብሔር ብሔረሰቦችና ህዝቦች ክልል ከሆሳና ከተማ ለፈተናው የሚወጣውን ወጪ በተመለከተ በዋትሳፕ ላይ የድምፅ አስተያየታቸውን እንደሚከተለው ልኮልናል። መንግስት የኔ ሲኦሲ ምዘና ልክ እንደ ንግድ እንጂ ለተማሪዎች ብቃት አዝኖ አይደለም። በሶስት አራት የተፈትኖ ይወድቃሉ። በዛ ልክ ንግድ ነው እየተጠቀማለሁ። ከፍሎ ነው የሚፈተኑት፣ ከፍሎ ነው የሚያደርጉት። ይሄ ደግሞ በጣም የሚያሳስብ ጉዳይ ነው። ሌላ አሁንም በሳውዲ አረቢያ የሚኖሩ አንድ ግለ ለስደት ያበቃኝ ሲሲን መውደቄ ነው ይላሉ። የሲዮሲ አሁን ለምሳሌ አንደኛው ተጠቂ ነኝ። በውሳና ጤና ሳይንስ ኮሌጅ ተመርቄ ወጥቼ ያልተማርኩትን ጥያቄ ተጠይቄ ነው ሲሲ ወድቄ ወደ አረብ አገር የተሰደድኩት እና ሲሲ ከመምጣቱ በፊት መንግስት ትኩረት ማድረግ ያለበት የትምህርት ጥራት ላይ ነው። ወይዘሮ ትዕግስት ለዚህ መልስ አላቸው። አሁን ከኮስቱ ጋር በተመለከተ እኛም ለሱፐርቪዥን ስንሄድ እንደዚህ ነገሮች ይቀርባሉ። ምንድነው አሁን ከዋጋው ጋር አሁን ከፈተና ዋጋ ጋር ስናየው አሁን ለምሳሌ የሌሎቹን ፈተና ዋጋ ፈተናዎች ለምሳሌ የከፍተኛ ትምህርት ወይም የመደበኛ ትምህርት የጀነራል ኤጁኬሽኑ ስታየው ቲዎሪ ነው የሚፈተኑት። የእኛ ደግሞ ሀንድረድ ፐርሰንት ፕራክቲካል ነው የሚፈተኑት። ገብቷል? እየቆረጡ እየበየዱ እየቀቡ እየገለቡ ነው። ስለዚህ ለዛ ሁሉ ገንዘብ አስፈላጊ ነው ማለት ነው። ያንን እንዲያውም የተወሰነ ፐርሰንት ነው እንጂ ሙሉ ለሙሉ የዛን ሁሉ ዋጋ እየከፈሉ ይመዘኑ ቢባል የማይቻል ነው። መንግስት እኮ ሰብሲዳይዝ እያደረገ ነው። ምዘናው ረዥም ጊዜ ይወስዳል መባሉን እንደማይቀበሉት ወይዘሮ ትዕግስት እናገራሉ። በጀርመን ሀገር ምዘናው በአመት ሁለቴ ብቻ እንደምሰጥ የተናገሩት ወይዘሮ ትዕግስት ኤጀንሲው ምዘና የሚያካሂደው በየሶስት ሳምንቱ ነው ይላሉ።